ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ በኢትዮጵያ የሙዚቃ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በገናናነት ቆይቷል። ዛሬም በመድረክ ላይ ልዩ መስህቡና እርጅና ባልረጥተው ድምፁ የተመልካች በረከት መሆኑን ቀጥለዋል ማህሙድ አህመድ። መሰጋ፣ ግን መከባበር በሕይወት እያሉ በአይነ ስጋ እየተያዩ ቢሆን ይሻላል ያሉ ወዳጆቹ ከሰሞኑ ልዩ መርሃ ግብር አዘጋጅተው ነበረ። አስተባባሪው ድርጅት አፈኪን ይባላል። ዛሬ የዚህን ዝግጅት ድባብ እናስቃኛችኋለን። በመድረኩ የቀረቡና ከዚህ ከስቱዲዮ የተሰናዱ ሙዚቃዎችንም እንጋብዛችኋለን። እኔ ስም ሀብታሙ ስዩም ነው። ኤልያስ አስማረ ደግሞ የመሰናዱ አቀናባሪ ነው። አፈኪን ለኮከሩ ከያኒ ማህሙድ አህመድ ለአስርተ ዓመታት ለነገስክበት የሙዚቃ መንበር አንጎራ ጉረህ ለጣልክብን ደማቅ ትዝታ ከቃል ግርማ ሞገስ በገዘፈ ስሜት ለሙያው በክብር ለመልካሙ ስብዕና በፍቅር እጅ እንነሳለን። የአፈኪን አዘጋጆች ሊና ተፈራና ሰለሞን ክፍ እንዴት ነው? ክብር ለሚሰጥ ለሚገባው ክብር የምንሰጥበት ጊዜ ላይ ነንና፣ ጋሽማሙድ እንኳን ደስ ያለ። እንኳን ለዚህ በቃ ይህንን ያህል ዓመት የህዝብ ፍቅርን ገዝቶ ገዝፎ ነግሶ መቆየት መታደል ነውና እንኳን ደስ አለ። በአርሊንግተን ቨርጂኒያ በሚገኘው ሂልተን ክሪስታል ሲቲ ሆቴል በተደረገ በዚህ ዝግጅት ላይ የመሐሙድ የስኬት ዘመናት የወዳጅና የባልደረቦቹ ምስክርነት የተካተተበት አጭር ዘጋቢ ፊልም ታይቶ ነበረ። በጥቂቱ ታድም እንመለስ። የትዝታን ዜማ ሲጫወት ቆዳይ ሾክ ማሙድ አህመድ የእግዚአብሔር ፍቃዱ ሆኖ ከማንም በበለጠ አብረን አድገናል። ከማንም በበለጠ አባኮራን ሰፈር እኔ ከምኖርበት የመኖሪያ ካደግኩበት ቤቴ አለፍ ብሎ የእሱ ቤት ነበረ። ትምህርት ቤትም አርበኞች እንማር ነበረ። የሚገርመው አርበኞች ትምህርት ቤት ስንማር የሚዘፍን አይመስለኝም ነበረ እኔ እንግሊዝኛ እየዘፈንኩ አለማየ ኤልቪስ ነኝ። እሱ ግን ዝምተኛ ነበር። የዛ ጊዜ በኋላ ነው ፈንድቆ የወጣው። ከክብር ነኛ ከነጥላሁን ገሰሰ ጋር ከተቀራረበ በኋላ ማሙድ ጋር ያለን እብቀት ከ60 ዓመት በላይ ነው። ማሙድ ጥሩ ሰው፣ ለሰው የሚጨነቅ ለሰው የሚያዝን በተለይም ለእኔ ለወንድሙ ጥሩ አስተያየት ያለው ከማንም አርቲስት በላይ የኔን ሕይወት የሚከታተል Eu sou በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። የቅዳሜ ምሽት መዝናኛን ስለታደማችሁ እናመሰግናለን። የዛሬ ዋና ትኩረት የትዝታውን ንጉሥ መሐሙድ አህመድን በማክበር በቅርቡ የተሰናዳው ዝግጅት ነው። እውቅ የሙዚቃው ዘርፍ ባለሙያዎችን ጨምሮ በርከት ያሉ እንግዶችና አድናቂዎች በተገኙበት በዚህ ዝግጅት ላይ ካገኘናቸው የኢትዮጵያ የሙዚቃ ዘርፍ ገናናዎች መካከል አንዱ ፀሐዬ ዮሐንስ ነው። ፀሐዬ መሐሙድን እንዲህ ገልጸዋል። ማሙድ ለኢትዮጵያ ሙዚቃ ያደረገው አሻራ በዚች ትንሽ ደቂቃ ውስጥ የሚገለጽ አይደለም። ማሙድ ማለት በኢትዮጵያ የኪነ ጥበብ ውስጥ አንድ መጽሐፍ ማለት ነው። እነሱ የነሱ መኖር ነው እኛን ዛሬ ለዚህ ያበቃል። መሐሙድ ከምንም በላይ ለሙያው ያለው ነገር በጣም ከሚገባው በላይ ማንም ማንም ከማን መግለጽ አስቸጋሪ ነው። ለሙያው ትልቅ ፍቅር አለው። ብዙ ማለት እችላለሁ። ህዝብ ለህዝብ ላይ በዚህ ላይ ደግሞ ሙያተኛነት ብቻ አደለም። ጸባዩ ራሱ የመሐሙድ ጸባዩ በቃ መሬት የሆነ ሰው ነው። ለማንም ሰው ለማንም ሰው እጅ ነስቶ የኖረ ስልሳ ዓመት ያገለገለ የኪነ ጥበብ ሰውን ማሙድ እና ለዚህ ቀን እሱን ለማክበር በመገኘቴ በጣም ነው ደስተኛ ነኝ። አዘጋጆቹን ይልመድባችሁ እላለሁ። እንደዚህ ሳናመሰግናቸው ሳናጨበጭብላቸው ቆመን ከፍ ብለን የሰሩት ነገር ምስጋና ሳናቀርብላቸው ያለፉ ብዙ ብዙ አርቲስቶች አሉና ይሄ ትልቅ ነገር ነው። ድምፃዊ ብርሃኑ ተዘራ በበኩሉ በሙዚቃው ዘርፍ ተተኪ ባለሙያዎች እንዲፈልቁ አንጋፋው መሐሙድ አህመድ የነበረውን መልካም ተጽዕኖ አውስቷል። ጋሼ በህይወት ዘመኑ ለሙዚቃ ያበረከተውን ነገር ተናግሬ አልጨርሰውም። ብዙ ዓመት ስልሳ ዓመት በሙዚቃ ውስጥ መኖር ማለት ቀላል አይደለም። በእድሜ መኖር እንኳን በራሱ ትልቅ ነገር ነው እንኳን በሙዚቃ ህይወት ውስጥ በ60 ዓመት ውስጥ ደግሞ ለኢትዮጵያ ብዙ ሙዚቃዎችን አበርክቷል። በጣም እንዲህም ሆኖ ደግሞ ጸባይ ሸጋ ነው። ከሁሉም ሰ ጋር የሚግባባ ነው። በስራው በጣም ጠንካራ ነው። ለእኛ ደግሞ እስካሁኑ ትውልድ ድረስ ከነሱ ብዙ ትምህርት የስራ ዲሲፕሊን ከነሱ ጠንካራነት፣ በግጥምም በዜማ እነሱ በጣም ጠንካራ ስራ ሰርተው እስካሁኗ ድረስ እንዲደመጥ ሆነዋልና። የነሱ ብዙ ነገሮችን ወደኛ አምጥተዋል እና ጋሼ ደግሞ የትዝታው ንጉሥ ተብሎ የተሰጠው ከስራው ጉልበት ነው። እና ብዙ ጋሽ ማሙድ ለእኛ ብዙ በረከቶችን ሰጥቶናል። ዛሬ ደግሞ ለዚህ ቀን በመድረሱ እግዚአብሔር የተመሰገነ ይሆን፣ በጣም ደስ ብሎናል። ብርሃኑ የምስጋና መርሃ ግብሩን ያዘጋጁትንም መልካም አድርጋችኋል ብሏል። አዘጋጆቹንም ይህንን ነገር በማድረጋቸው አፈኪን በጣም በጣም ይመሰገናሉ። በህይወት እያለ እንዲህ አይነት የተከበረ ቀን በማድረጋቸው እግዚአብሔር ያክብርልን። እኛ ሁላችንም እንደተከበር ነው የምንቆጥረው። ትክክል ነው። ፋሲል ደሞዝ በተለይ በባህላዊ የሙዚቃ ስራዎቹ የሚታወቅ ሌላኛው ስመ መልካም የሙዚቃ ሰው ነው። የእሱን ሀሳብ ደግሞ እንስማ። በዚህ እድሜው ራሱ እንደ ዛሬ እንኳን ሲዘፍን አይታችሁታል። በዚህ እድሜው እንደዚህ መስፍን በጣም እጅግ የሚያኮራና ይበል የሚያሳይ ነው። እድሜ ስጡ። አሁንም ጋሽ መሐሙድ ደሞ ዚሙት በጣም ከፍ ያርገው ለእኛ በሶስት ዘመን ይበለው። ከክቡር ዘበኛ ጀምሮ የመጣ ያለበት ሁኔታ ጋሽ መሐሙድ በፍቅር ዘፈኑ በሀገር ወዳድነቱ በሁሉ ነገር ገልጬ እንደ በዚህ ቋንቋ ገልጬ አልጨርሰውም እና በጣም ደስ የሚያሰኝ ይበል የሚያሰኝ ነው። እጅግ ደስ ብሎኛል። i you ማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። የቅዳሜ ምሽት መዝናኛን ስለታደማችሁ እናመሰግናለን። የዛሬ ዋና ትኩረት የትዝታውን ንጉሥ ሙሐሙድ አህመድን በማክበር በቅርቡ የተሰናዳው ዝግጅት ነው። በዚህ ዝግጅት ላይ ለዓመታት በሙሐሙድ አህመድ ሙዚቃ ሕይወታቸውን ያደመቁ፣ መንፈሳቸውን ያስደሰቱ አድናቂዎቹንም አግኝቻለሁ። የተወሰኑትን ሐሳብ እንስማ። እኔ ሰብለ በላቸው እባላለሁ። ዘካርያስ መኮንን። እኔ እንግዲህ ከማቀው ጀምሮ እድሜ ደርሶ ዘፈን መስማት ሲጀምር ጀምሮ መሐሙድ አህመድ በቃ የመጀመሪያው እስካሁንም ድረስ ያለ ዘፋኝ ለእኔ እሱ። በእድሜ ትልቅ ነው ከእኔ ከነበርኩበት፣ ግን ከጀመርኩ ጀምሮ በጣም እስካሁን አድናቂው ነኝ። ምንም ዘፋኝ የሚወዳደሩ የለም ብዬ ቆሜ ይከራከራል። በሙዚቃው አድገናል። አገርን አንድ አድርጓል፣ አፋቅሯል እና መሐሙድ ትልቅ ቦታ አለው ሙዚቃ ዓለም እና በየግል የፍቅር ዓለማችን በትዳር ዓለማችን በህይወታችን ውስጥ ትልቅ ሁለታ ውሎ። ስሜ ጤናዳም ይልማ እባላለሁ። ጤናዳም ገበያ ወይም ጤናዳም ይልማ ሽበሽ እባላለሁ። መሐሙድ ማለት ለእኔ ወንድሜ፣ ዘመዴ፣ ቤተሰቤ ምን እንደዚህ ብዬ የምልህ ነገር የለም ነውና። የዛሬ ስድስት ዓመት ነው እኔ ያገባሁት። በሌት እድሜ ላይ ነው ያገባሁት፣ ግን ከልጅነት እስከ እውቀት ያለውን ዘፈኑን በሙሉ የዘፈነልኝ ወንድሜ። በገንዘብ አይደለም፣ በነፃ ምንም የማረስ እድሜ ልኬን እድሜ የማረሰውን ነገር ያደረገልኝ ወንድሜ ነው። ስንቱን አሳለፍኩት፣ ስንቱን አሰብኩት። ግዝታ ወደ

ይህ ዝግጅት ቆየት ያሉት ትዝታዎች የተወሱበት አስቂኝ ገጠመኞች የቀረቡበትም ነበረ። የዕለቱ መርሃ ግብር አስተባባሪዎች ታዋቂዎቹ አንጋፋ ጋዜጠኞች ሰለሞን ክፍሌና ህሊና ተፈራን በጥቂቱ ንስማ። ጥላሁን በግንቦት 949 ክብር ዘበኛ ውስጥ ተቀጥሮ በአርባ ብር ደሞዝን የተቀጠረው፣ ምን ያህል ስነ ስርዓት የነበረበት ዘመን እንደነበረ እንድናስታውስ ብዬ ነው እና በሐምሌ ላይ ጥሬ ቆሎ ይዞ መስሪያ ቤት ሄደ እና ምንድነው የወጣበት ቅጣት? ለክብር ዘበኛ አንደኛ መምሪያ ሬዲዮ ጣቢያ አገልግሎት። ጉዳዩ የደሞዝ ቅጣትን ይመለከታል። አቶ ጥላሁን ገሰሰ የተባለው የክፍሉ ሰራተኛ ጥሬ ቆሎ አምጥቶ እየጎረደመ እና እያስጎረደመ ለሰራተኛውም እያደለ ስራ በማስፈታት ከአንድ ወር ደሞዙ ላይ ሶስት ብር እንዲቆረጥ ይሁን። የአንድ ዝግጅታቸው ማስታወቂያ ነው። አሸወይና ማክሰኞ እንገናኝ። በቂ የፈረስም ሆነ የመኪና ማቆሚያ አዘጋጅተናል። እንደነ ማህሙድ አህመድ፣ ጥላሁን ገሰሰ፣ ሙላቱ አስታጥቄን የመሳሰሉ አዳዲስ ሙዚቀኞችን እየሰሙ ይዝናኑ። ምርጥ የተጣራ ጠላ፣ ጠጅና አረቄን አክሉበት። አዲሱ የመጣውንም ቢራ የተባለውን መጠጥ አስመትተናል። የት ነው? ኤስኮባር መቼ? ማክሰኞ አስራ ሁለት ሰዓት ጀምሮ የእኛ ማስታወቂያ ከጁላይ ሀያ አንድ ጀምሮ ሲካሄድ ነበር። ዛሬ ግን ትኬት ለመግዛት እዚህ በር ላይ ሁሉ ሰው አጋጥሞናል። I'm going to go to the ground. ምሽቱ የተደመደመው አንጋፋው ድምፃዊ መሐሙድ አህመድ ለታዳሚዎቹ ባቀረባቸው የሙዚቃ ሥራዎቹ ነበረ። በነገራችን ላይ መሐሙድ ሰማንያኛ ዓመቱን ደፍኗል። የመድረክ ብቃቱን ላየ ግን የመንፈስ ወጣትነት በዓመታት እንደማይወይብ፣ ዕድሜ ቁጥር እንጂ ሌላ አይደለም ሲሉ ለሚሟገቱ ማስረጃ የሚሆን ይመስላል። ምናልባት ለክብር ዘበኛ እጩ ሲሆን አሪዞና ክለብ ውስጥ በምሰራበት ጊዜ የተሰጠኝ ዘፈን ጭቅ ጭቁ ቀርቶ እንግዲህ አሁን እድሜው ስንት ነው ለማለት ብትሞክሩ፣ 59 ዓመት ዕድሜ ያለው ዘፈን ነው። ከኔ ጋር እኔ ስራ ስጀምር ጉሮሮዬን በዘፈን ስከፍት ወይንም ደግሞ አዲስ ዜማና አዲስ ግጥም ሳጠና የመጀመሪያዬ የጉሮሮዬ መክፈቻ አላወቅሽልኝም። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማሪያ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የሳምንት ሰው ይበለን። መልካም ምሽት። they judge by Selabou fala, dítme kibra na cie.